አዲስ አበባ የተሰባሰቡት የአፍሪካ ሕብረት አባል አገሮች አምባሳደሮች ኮሚቴ የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ በቅርቡ አፍሪካ ላይ የሰነዘሩትን የሚያወግዝ ረቂቅ አቋም መግለጫ አዘጋጅቷል። ፕሬዚዳንቱ የአፍሪካ አገሮች የገለጹበትን የድሀ ድሀ የሚል አንድምታ ያለው ጸያፍ አነጋገር አክብሮት የጎደለው መሆኑን መግለጫው አትተዋል በተለይም የፊታችን እሁድ የሚጀምረው የአፍሪካ መሪዎች ጉባኤ በትራምፕ አስተያየት ላይ ተመሳሳይ አቋም ካንጸባረቀ አንድምታው የሰፋ ነው ተብሏል። እስክንድር ፍሬው ዝርዝሩን ይዟል። ከኒውዮርክ እስከ አዲስ አበባ ከተባበሩት መንግስታት እስከ አፍሪካ ህብረት ዶናልድ ትራምፕ የአፍሪካ አገሮችን ለመግለጽ የተጠቀሙበት አነጋገር አስተያየት እየጋበዘ ነው ትናንት ስብሰባ የጀመሩት በአፍሪካ ህብረት የአህጉሪቱ አምባሳደሮች ኮሚቴም ይህንኑ የትራምፕ አስተያየት የተመለከተ ረቂቅ የአቋም መግለጫ አዘጋጅቷል በዚህም መሰረት ኮሚቴው የድሃ ድሃ የሆኑ የሚል እንድምታ ያለውን የዶናልድ ትራምፕ አገላለጽ አውግዟል አገላለጹ አክብሮት የጎደለውና ተገቢ ያልሆነ ነው ብለዋል አምባሳደሮቹ በአዲስ አበባ እየተካሄደ ያለው የአፍሪካ ህብረት አምባሳደሮች ስብሰባ ለውጭ ጉዳይ ሚኒስትሮቹ ብሎም ለመሪዎቹ ጉባኤ መንደርደሪያ ነው። በተለይ የፊታችን እሁድ የሚጀመረው የመሪዎቹ ጉባኤ ተመሳሳይ መልእክት የሚያስተላልፍ ጠንከር ያለ አቋም የሚያንጸባርቅ ከሆነ ሰፋ ያለ እንድምታ ይኖረዋል። የጉባኤያቸው ዋነኛ መልእክት በሙስና ላይ የሚካሄደውን ትግል ማሸነፍ የሚል ቢሆንም ይህንን የመሳሰሉ ወቅታዊ ጉዳዮችና የአህጉሪቱ የጸጥታ ችግሮችም ትኩረት ሊያገኙ ይችላሉ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬዮ ከአዲስ አበባ